አሁን የምሽቱ አብይ ርዕስም እናሰማ። ለአራት ቀናት የዘለቀው የኢህአዴግ አባል ድርጅቶች ጉባኤ የየድርጅቶቹ ማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎችን በመምረጥ ተጠናቀቀ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ፎቶግራፎች በትልቁ በተለጠፉባቸው የባህር ዳር፣ አዋሳ፣ መቀሌና አዳማ ጉባኤዎች የአቶ መለስን ፖሊሲዎችና ስልቶች ለማስፈጸም ቃል ገብተዋል። ከአዲስ አበባ ዝርዝሩን እስክንድር ፍሬው አድርሶናል። ተጋባዥ እንግዶችን ጨምሮ 2500 ሰዎች የሚሳተፉበት የገዢው ፓርቲ ኢህአዴግ ድርጅታዊ ጉባኤ ከፊታችን ቅዳሜ ጀምሮ በባህር ዳር ከተማ ይካሄዳል። ኢህአዴግ የጀመረው የመተካካት ሂደት በባህር ዳሩም ጉባኤ እንደሚቀጥል አዘጋጆቹ መግለጻቸው ይታወሳል። ከዚያ ቀደም ብሎ ሰሞኑን የተካሄዱት የአባል ድርጅቶች የተናጠል ጉባኤዎችም በባህር ዳሩ ስብሰባ ሊኖሩ ስለሚችሉ የአመራር ለውጦች መረጃ መስጠት ጀምረዋል። የኢህአዴግን ስራ አስፈጻሚ ኮሚቴ የሚመሰርቱት የአራቱ አባል ድርጅቶች ማለትም የኦህዴድ፣ የህወሓት፣ የደሄድንና የባህዴን ስራ አስፈጻሚ ኮሚቴ አባላት ሆነው የሚመረጡት ዘጠኝ ዘጠኝ ሰዎች ናቸው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ባደረገው የተናጠድ ስብሰባ ነባሮቹን ባለስልጣናት አቶ ኩማ ደመቅሳን፣ አቶ ግርማ ብሩንና አቶ አባዱላ ገመዳን ከስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴ ዝቅ አድርጓል። በምትካቸው ደግሞ ሶስት ሰዎች ከማዕከላዊ ምክር ቤት ወደ ስራ አስፈጻሚ ከፍ ተደርገዋል። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን በክብር ተሰናብተው የነበሩትን አንጋፋ ባለስልጣን አቶ አዲሱ ለገሰን እንደገና ወደ ስራ አስፈጻሚ ኮሚቴ መልሰዋል። አቶ አዲሱ በክብር ተሰናብተው የነበረው በመስከረም 2003 ዓ ምት አዳማ በተካሄደው የኢህአዴግ ስምንተኛ ጉባኤ ላይ ነበር። በሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴንን የስራ አስፈጻሚ ኮሚቴ አባላት የነበሩትን አቶ ደበበ አበራንና አቶ ታገሰ ጫፎን ወደ ማዕከላዊ ኮሚቴ በመውሰድ በአቶ ደሴ ዳልኬና በአቶ ተስፋዬ ባልጅጌ ቷቸዋል ቅዳሜ መጋቢት 14 የሚጀመረው የኢህአዴግ ጉባኤ ከአራቱ ፓርቲዎች የሚላኩትን ዘጠኝ ዘጠኝ በድምሩ 36 ሰዎች በስራ አስፈጻሚ ኮሚቴነት ይሰይማል። ሊቀመንበርና ምክትል ሊቀመንበርም ይመርጣል። አቶ ኃይለማርያም ደሳለኝና አቶ ደመቀ መኮንን በድጋሚ መመረጣቸው እንደማይቀር የኢህአዴግ ምንጮች ገልጸዋል። ለዚህ ምክንያቱ ደግሞ ምንጮቹ እንዳሉት ሁለቱም ሰዎች በመተካካት ፖሊሲው መሰረት ወደ ኃላፊነት የመጡ መሆናቸው ነው። ፓርቲው በአምስቱ ዓመት የስልጣን ዘመን አጋማሽ ላይ የሚገኝ መሆኑንም በተጨማሪ ምክንያትነት አስታውሰዋል። ገዢው ፓርቲ ኢህአዴግ በተለይ የ2002ቱን ሀገር አቀፍ ምርጫ ተከትሎ በሦስት ዙር የሚፈጸም የአመራር መተካካት ፖሊሲ እየተገበረ መሆኑ ይታወሳል። በዚህም መሠረት በ2003 መጀመሪያ ላይ በታየው የአንደኛው ዙር መተካካት ነባር ታጋዮች የሚባሉ ከፍተኛ የፓርቲና የመንግስት ባለሥልጣናት ከኃላፊነት ለቀዋል። የኢህአዴግ ምክትል ሊቀመንበርና ምክትል ጠቅላይ ሚኒስትር የነበሩት አቶ አዲሱ ለገሰ እንደዚሁም የህወሓት ምክትል ሊቀመንበርና የውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን በምሳሌነት ሊጠቀሱ ይችላሉ። አቶ አዲሱ ቀደም ሲል እንደተጠቀሰው ተመልሰው ወደ ስራ አስፈጻሚ ኮሚቴ መጥተዋል ማለት ነው። ሌላው የኢህአዴግ አባል ድርጅት ህዝባዊ ወያኔ ሓርነት ትግራይም የስራ አስፈጻሚ ኮሚቴ አባላት የነበሩ አንዳንድ ነባረ ባለስልጣናትን በአዳዲሶች ተክቷል። በቀጣዩ የግርማይ ገብሩ ዘገባ እንደተመለከተው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ መቐለ ከተማ ውስጥ የተካሄደው የህወሓት 11ኛ ጉባኤ ከቀረቡት አምሳ እጩ ተወዳዳሪዎች 45ቱን ድርጅቱ በበላይነት እንዲመሩ መርጧል። ካሁን በፊት ከነበሩት አንጋፋ የድርጅቱ የማዕከላዊ ኮሚቴ 11ንዱ በክብርና በገዛ ፍቃዳቸው እንዲሰናበቱ ጠይቀው ትላንት ማታ ተሰናብቷል። ከነዚህም አምባሳደር ስዩም መስፍን፣ አምባሳደር ብርሃነ ገብረ ክርስቶስ እንዲሁም አቶ አርከበ አቁባይና አቶ ዘርአይ አስገዶም ይገኙባቸዋል። ህወሀትን እየመሩ የነበሩት አቶ አባይ ወልዱና ዶክተር ደብረ ጽዮን ገብረ ሚካኤል አሁንም ሊቀ መንበርና ምክትል ሆነው እንዲቀጥሉ ዳግም ተመርጠዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር መለስ ዜናዊ በህወሀት የነበራቸውን ወንበር በምስላቸው ተወክለው ታይተዋል ጉባኤው ላይ ና ይህ ምንን ያመለክታል? የሚሉ የተለያዩ ሰዎች የተለያየ አይነት አመለካከት ስላላቸው አቶ ብርሃነ ኪዳን ማርያም፣ የማዕከላዊ ኮሚቴ አባል እና የጉባኤው ቃል አቀባይ፣ የዚህን ትርጉም ይንገሩኝ። የመለስን ምስል አብሮ እንዲቀመጥ ያደረግንበት ምክንያት ለመዘከር ለማስታወስ ያህል ነው። ድርጅቱ ከተመሰረተ ጀምሮ እስካሁን ድረስ ተለይቶ ማያቅ ጓዳችን እና መሪያችን ነበረ። ስለዚህ ለዚህ መሪያችንና ጓዳችን ለማስታወስ ብለን ይሄን ማድረጋችን ተገቢነት አለው ብለን ነው የምናምነው። ይሄ አምልኮም አደለም፣ ሌላ ትርጉም ሊያሰጠው የሚችልም ነገርም አደለም። ነገር ግን ደግሞ እንዲህ የመሰለ መሪ ማስታወሱ ተገቢነት ይኖረው እንደሆነ እንጂ በምንም መስፈርት ሌላ አቃቂር ወይ ደግሞ ሌላ ትርጉም ሊያሰጠው የሚገባ ነገር አደለም። ትርጉም ባይሰጠው ባይደከም ይሻላል። ቅዳሜ ዕለት የኢህአዴግ ዘጠነኛ ጉባኤ ባህር ዳር ከተማ ውስጥ ይካሄዳል። ና አሁን ይሄ ክስተት ይቀጥላል። ቢቀጥል ደስ ይለኛል፣ ግን እዚህ መቀሌን ያለሁትና እርግጠኛ አይደለሁም የተያዘው እቅድ አላወቅኩም። ቢኖር ግን ደስታውን አልችለውም። ቢደረግ ደግሞ ተገቢ ነው ብዬ አስባለሁ። ኢህአዴግ ዘጠነኛ መደበኛ ጉባኤውን በባህር ዳር ከተማ ለማካሄድ ለቅዳሜ መጋቢት አስራ አራት ቀጠሮ ይዘዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።